የባህል መድረክ። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ ከጎርጎሮሳዊው 1717 እስከ 1780 ዓ ም የኖሩትና በይፋ የንግስና አክሊልን ያልደፉት የኦስትሪዋ ንግሥት ማሪያ ትሬዛ ዘንድሮ 300ኛ ዓመት የትውልድ ቀናቸው በአውሮጳ በተለይ ደግሞ በትውልድ ሀገራቸው በኦስትሪያ በተለያዩ ዝግጅቶችና አውደርእዮች በመከበርና በመታሰብ ላይ ይገኛል። ሀንጋሪን እንዲሁም የቦሆሚያ ግዛት በመባል ሊታወቅ የነበረውን የቼክ ሪፐብሊክን እንዲሁም ትውልድ ሀገራቸውን ኦስትሪያን የመሩት ማሪያ ትሬዛ ስልታዊ አስተዳዳሪ፣ ሩኅሩኅ አሳቢ ሙሉ ፍቅር ሰጪ እናት ብሎም ተሃድሶ አምጪ መሪ እንደነበሩ ይነገርላቸዋል። ማሪያ ትሬዛ በግዛት ዘመናቸው ያሳተሙት የመገበያያ ገንዘብ ከግዛታቸው አልፎ ኢትዮጵያን ጨምሮ በሰሜን አፍሪካ እንዲሁም በመካከለኛው ምስራቅ ታዋቂ የመገበያያ ገንዘብ ሆኖ ቆይቷል። ማሪያ ትሬዛ ማን ናቸው? በዕለቱ ዝግጅታችን የማርያ ትሬዛን የህይወት ታሪክ እያየን በኢትዮጵያ የማርያ ትሬዛ ብር ግብይት ታሪክን እናያለን። መልካም ቆይታ። በጎርጎሮሳዊው 1740 ዓ ም በ23 ዓመታቸው የኦስትሪያ ንግሥት ሆነው ማስተዳደርን የጀመሩት ማሪያ ትሬዛ በይፋ የንግስና ተክሊልን አልደፉም። በዚያ ዘመን ማሪያ ትሬዛ በኦስትሪያና አካባቢዋ ላይ የነበሩ ብሩህ ዓላማ የነበራቸው የመጀመሪያዋና አንድየዋ ንግሥት መሆናቸው ተዘግቦላቸዋል። ማሪያ ትሬዛ በተለይ በወጣትነት ዘመናቸው ከግንባራቸው ገባ ያሉ ፊታቸው ክብና ሙሉ ገጽታ ያለው ነጣ ያለ ወርቅማ ባለጠጉር ቆንጆ ሴት ሲሉ የዘመናቸው ሰዎች ይገልጿቸዋል። ማሪያ ቴሬዛ በዘመናቸው በሳሊያን ጥበብ በብዛት በስዕል መልክ የቀረቡ ሴት መሆናቸውም የታሪክ መዝገባቸው ያሳያል። የአስራ ስድስት ልጆች እናቷ ማሪያ ቴሬዛ ወሊድ ከሰውነታቸው ከበድ እንዲሉ አድርጓቸዋል። የበርሊን ወኪላችን ባልደረባዬ ይልማ ኃይለ ሚካኤል ስለ ማሪያ ቴሬዛ የታሪክ መጽሐፍትን አገላብጧል። እንግዲህ መቼም ስለ ኦስትሪያ ንጉሰ ነገስት ነው በዛን ጊዜ የሚባለው ንግስት ማሪያ ቴሬዛ ብዙ ነገር ስለሳቸው ይነገርላቸዋል። ሕዝቡንና የሀገርና ትርሁርና ያላቸውን ቆርሰው የሚያካፍሉ ቸር ንግስት እንደሆኑ ይነገራል። አንድ ጊዜ እኚህ ንግስት በትልቁ የቤተ መንግስታቸውን ማስታውሰን ያነበኩት ነው መናፈሻ ቅጥር ግቢ ውስጥ ሲዘዋወሩ አንዲት ለማኝ የሚያለቅ ሰውን አራስ ልጇን ታቅፋ ደቅሟ ትዛፉ ስር ጋደም ብላ ስታቃስት ነውን ይመስለኛል ያገኟታል ልጁን ተቀብለው እኚህ ንግስት ደረታቸው ላይ ጠጋ አድርገው እንዲጠባ ለጥፈው ለማኝናቱን አረፍ ብለው አነጋግሯል ነው የሚባለው። እንደዚህ አይነቱ የንግስት ማርትሬዛ ስራ እና ገድል በአስራ ዘጠኛው ክፍለ ዘመን በሰፊው የሚወራ ነበር። በአውሮጳ ሰፊ ግዛትን ይዘው የነበሩት የኦስትሪያዋ ንግስት ማሪያ ትሬዛ ስማቸውን በበጎ ለማንሳት የተነገረ ይመስል ይመስለኛል ማሪያ ትሬዛ የዛሬ ሶስት መቶ ዘመን የሴት ንግስና በሌለበት ወደ ስልጣን ላይ የወጡት እንደ አጋጣሚ ነው ሲል የገለጸልን ይል ማሀይሌ ሚካኤል በመቀጠል ማሪያ ትሬዛ ስልጣን ላይ ወጡት እንዳጋጣሚ ነው። አንደኛው ምክንያት ምንድን ነው? ታላቅ ወንድማቸው በደረሰበት ድንገተኛ የህመም ምክንያት ይሞታል። ስለዚህ አባትየው ካርል ስድስተኛው ተተኪ አልጋ ወራሽ አልነበረውም። በዛ የተነሳ አንድ ልዩ የሆነ ግን ለአጭር ጊዜ የሚሆን ውሳኔ አድርጎ ነው ሄደው፣ እሱም የመጀመሪያው ልጄ ማሪያ ትሬ ዛ እኔ ከሞትኩ በኋላ አልጋዬን እንድትወርስ ብሎ የሰጠው ትእዛዝ በመሆኑ ነው እና እኚህ ሴትዮ ስልጣን ላይ እንደወጡ የዛሬ ሶስት መቶ ዓመት ነው። እንግዲህ ታሪኩ በዛን ጊዜ የአውሮፓን የሚመሩት የጀርመን ንጉሶች፣ የሩሲያ ንጉሶች፣ የእንግሊዝ ንጉሶች፣ ሌላም አካባቢ ያሉት ወንዶች ናቸው። እነዚህ ወንዶች ደግሞ ጦረኞች ናቸው። አገርን ማስፋፋት፣ አገርን መጠበቅ፣ የጦር ሜዳ ጀግኖች ናቸው እና አንዲት ንግስት ሴት ያውም ስልጣን ላይ ስትወጣ እችኛዋን አካባቢ እንከፋፈላለን በቁጥራችን ውስጥ እናገባለን ብለው ፈረንሳዮችም የጀርመኑም ፍሬድሪክም ተነስተዋል። ሌሎቹ የባየርኑም ንጉስ እንደዚህ ተነስተዋል። ተነስተው ችግር ላይ የከተቱ ሴት ናቸው። እኚህ ሴትዮ ግን አሁን በቅርቡ የወጡት ሁለት ሶስት መጽሐፎች እንደሚያሳዩት ሴት ቢሆንም ስልጣን፣ አገር፣ ህዝብ ያለኝን መንግስት ለማን ማሳልፍ ያልሰጥም በሚል በልዩ ብልሃት ግን ጦር ሜዳ ሳይሄዱ የጦር ጀነራል ሆኖ ሳይመሩ ኦስትሪያን የኦስትሪያ ሀንጋሪን መንግስት የያዙ ሲሉ ያቀፉ እና ደግሞ እስከተሻላቸው ዘመን ድረስ የሄዱ ሰው ናቸው። ኢትዮጵያ በዓለም ላይ ካሉ ሀገሮች የመገበያያ ገንዘብን የሰራች ቀዳሚዋ ሀገር ነች። የአክሱም መንግስት ሳንቲሞችን ያትም ነበር። የአክሱም ዘመነ መንግስት በስድስተኛው መቶ ክፍለ ዘመን ሲዳከም፣ በአሞሌ ጨው፣ እቃን በእቃ በመለወጥ የመገበያያ መንገድ ተፈጠረ። ከዚያም የማሪያ ትሬዛ የመገበያያ ገንዘብ መጣ፣ ያሉን የታሪክ ተመራማሪና በኢትዮጵያ የማይዳሰሱ ቅርሶች ጥበቃ እንክብካቤ ከፍተኛ ኤክስፐርት አቶ ሀይለ መለኮት አግዘው ናቸው። እንግዲህ ስለ ማርያ ቴሬዛ ከመነጋገራችን በፊት ኢትዮጵያ በዓለም ላይ ከሰለጠኑ ሀገሮች የመጀመሪያው የገንዘብ መለዋወጫ ሳንቲሞች ከታተሙባቸው በአክሱም ዘመነ መንግስት ውስጥ የወርቅ ሳንቲም፣ የብር፣ የነሐስ ሳንቲሞች የተመረጡባት ሀገር ናት። በኋላ ላይ እንግዲህ ከአክሱም መውደቅ በኋላ ወደ ሜዲትራኒያን እና ወደ አረብ ሀገር የሚደረገው የንግድ ልውጥ ሲዳከም የገንዘብ ስራም ቆመ። ኢትዮጵያውያን መጠቀም የጀመሩት ዕቃ በዕቃ መለወጥ በአሞሌ ጨው በመሳሰሉት ነው። የአክሱም ዘመነ መንግስት ሳንቲሞችን ያትም ነበር። በዓለም ላይ የስልጣኔ ምልክት ነው ሳንቲሞችን ማተም እና በአክሱም ዘመነ መንግስት የተለያዩ ነገስታት ሳንቲሞችን ማተም ጀምሮ ነበር። ይሄ እንግዲህ ዛሬ እነ አሜሪካ፣ ሌሎች አውሮፓ ሀገራት እነዚህ ሳይፈጠሩ አይምኤፍ ወርልድ ባንክ ሳይኖር በኢትዮጵያ ውስጥ የሳንቲም ምርት ነበር እና ኢትዮጵያ በዓለም ላይ ከሰለጡ መንግስታት ውስጥ አንዷ ነበረ የራሷ የሆነ ሳንቲሞች ከወርቅ ከብርና ከነሐስ የተሰሩ በአክሱም ዘመነ መንግስት ሳትም ነበረ። በኋላ ላይ እንግዲህ የአክሱም ዘመነ መንግስት በስድስተኛው መቶ ክፍለ ዘመን ላይ ሲዳከም የዕቃ በዕቃ ልውውጥ ወይም ባርተር የምንለው የመገበያያ መንገዶች ተፈጠሩ። በኋላ ላይ ደግሞ አሞሌ ጨው። እንደውም ይህ የአሞሌ ጨው ንግድ ትላልቅ የንግድ መስመሮችን በኢትዮጵያ ውስጥ ከፍቷል። አንዱ ከሚመረትበት ከዳሎል በአርሆ በኩል መቀሌ የሚሄደው መንገድ ነው። ሌላው ከታጁራ እንዲሁም ደግሞ ከዛው ከዳሎል ወደ አብዱል ረሱል እና አሊዩ አምባ መጥቶ በአንኮበር የሚመጣው የንግድ መስመር ነው። እነዚህ የንግድ መስመሮች በምዕራብ ኢትዮጵያ የዝሆን ጥርስ እንዲሁም ደግሞ የባሪያ ንግድ የሚካሄድበት የነበረ ዘመን ነበረ። ሌላው የንግድ መስመር ከዛው ከምዕራብ ኢትዮጵያ ከከፋና ከጅማ አካባቢ ተነስቶ ወለጋን አቋርጦ ጎጃም በኩል ወደ መተማ የሚሄደው የንግድ መስመር ነው። እንደገና ደግሞ ከጎንደር ወደ ምጽዋ የሚሄዱ የንግድ መስመሮች ነበሩ። እና በእነዚህ የንግድ መስመሮች ላይ የተለያዩ የገንዘብ መለዋወጫ መንገዶች ነበሩ። ዋንኛው አሞሌ ጨው ነው። የአሞሌ ጨው እንደ መገበያያ ገንዘብ ለረጅም ዓመታት ሲሰራበት ቆይቶ በአጼ እያሱ ሁለተኛ ዘመነ መንግስት የማሪያ ትሬዛ ብር ወደ ኢትዮጵያ ገባ ሲሉ አቶ ኃይለ መለኮ ታክለዋል። እና ይሄ የአሞሌ ጨው ለረጅም ጊዜ ሲሰራበት ቆይቶ በአጼ እያሱ ሁለተኛ ማሪያ ቴሬዛ ታለር የምንለው ወደ ጎንደር መጣ። በዛ ዘመን እንግዲህ የመጀመሪያው የማሪያ ቴሬዛ ታለር በአስራ ሰባት አርባ አንድ ዓመተ ምህረት ነው የተመረተው። ስለዚህ የአጼ እያሱ የኖረበት ዘመን የነበረው ሳንቲም የማሪያ ቴሬዛ ሳንቲም ማለት ነው። ከአስራ ሰባት ሰማኒያ አመተ ምህረት በፊት የታተመው ነው። ይህን እንግዲህ ጀምስ ብሩስ መጽሐፉ ጠቅሶታል። እነ ሪቻርድ ፓንክረስትም ስለ ኢትዮጵያ የገንዘብ ልውውጥ በጻፉት መጽሐፍ ውስጥ ጠቅሰዋል። የዶቸበለው ጋዜጠኛ ይልማ ሀይሌ ሚካኤል እንደሚለው ማሪያ ቴሬዛ ባላቸው የፖለቲካ አያያዝና ጥበብ በተለያዩ ሀገራት ወንዶች መሳፍንትና ንጉሶች በነበሩበት ዓለም ብቸኛ ሴት መሪ ሆነው ማሳለፋቸው ታሪካቸውን የደመቀ አድርጎታል። በጣም ልዩ የሚያደርጋት ነገር ምንድን ነው? በሴት ሆና የንጉሠ ነገስቱን ዙፋንና ዘውድ ደፍታ አባቷን ተቀብላ አገሪቱን ችግር ላይ ሳትደርስ በሴትነቷም ደግሞ ማንም ሳይንቃት ባላት የፖለቲካ አያያዝና ጥበብ የስልጣንን ማጨባበጥ ኦስትሪያ ሀንጋሪን በማሳደጓ በመያዟ ነው። በሌላ በኩል እንግን ያደረገችው መንግስትን ጠብቃ የመንግስትን አካሄድ ለማድረግ በሷ አባት አካባቢ የነበሩትን የድሮ ሹማምንቶች በተለይ ደግሞ ባልሆኑ ሥነ ምግባር ውስጥ የነበሩ በሙስናም ይሁን ጉቦ በመብላት ይሁን የራስን መንፈስ በማስደሰት በመብላት በመጠጣት የነበሩትን ሰዎች እነዚህን አባራ፣ ሌሎች ወጣቶች አድርጋ ትምህርት እንዲስፋፋ አድርጋለች። የመንግስት አሰራርና የመንግስት ሰራተኞች ሁኔታ መልክ እንዲይዝ አድርጋለች። በዚህ በዚህ አንዳንድ ነገሮችን ኦስትሪያ ውስጥ አስታወቃ ሄዳለች። ንግስቲቱ ቀደም ሲል መሳፍንቱና መኳንንቱ ከአደን ሲመለሱ ያርፉበት የነበረውን ህንጻ ወደ ቤተ መንግስት ቀይረውት ነበር። አሁን ይህ ግዙፍ ህንጻ በዩኔስኮ በክብርና ቅርስ ውርስ መዝገብ ተመዝግቦ ጥበቃ እየተደረገለት እየተጎበኘ ይገኛል። ማሪያ ትሬዛ ነገር የገባቸው ግሩም የፖለቲካ አስተዳደር ብልሀተኛ ከመባል ሻገር ሌላ ለየት የሚያደርጋቸው ነገር አለ ይላል ይልማ በመቀጠል ግን ሌላው ለየት የሚያደርገው ምንድን ነው በተለይ ደግሞ ከምስራቅ አውሮፓ ጋር በተያያዘው ነው። የባልካን አካባቢ ሁሉ የኦስትሪያ ግዛት ነበረ። ሩሜኒያ፣ ሀንጋሪ፣ እንደዚህ ቼኮስሎቫኪያ የተብሎ ይጠራ የነበረው ቼክ እና ስሎቫክ ይህን የመሳሰሉ አካባቢዎች እሷ ያመጣችው በተለየ ማርትሬዛ ብር፣ እኛ ማርትሬዛ ነው የምንለው ማሪያ ትሬዛ ሳይሆን ማርትሬዛ ብር የሚባለውን በዓለም ደረጃ ስላደረገችው እስከ ሩቅ ምስራቅ ድረስ ያለውን በተለይም ኢትዮጵያን ጭምር አካቶ እሷ ያመጣችው የገንዘብ ምንዛሪ ሽልንጉ፣ ብሩ፣ ብር የሚለውን ቃል ከዛ ነው የመጣው ከብር የተሰራ ሳንቲም ማድረጓና ይሄን በአለም አቀፍ ደረጃ ማድረጉ ነው። ያ በዛን ጊዜ እሰዋጣችሁ ብር ዛሬ ከመቶ እንዳውም አንዳንድ ቦታ እንዳየሁት ነው እስከ አራት መቶ ብር ከአስራ አምስት ዩሮ እስከ አራት መቶ አምስት መቶ ዩሮ ድረስ የሚያወጣ ዋጋ ያለው አድርጋ ነው ያደረገችው። ይሄን ነገር ኢትዮጵያ ውስጥ የተዋወቀው እኔ እንደሚመስለኝ ያጼ ምኒልክ አማካሪ የነበሩት ገንዘብ ያስፈልጋል ብሎ የነበሩት በአሞሌ ጨውና በቀልሃ ነበረ ሰው የሚገባ ያየው ይሄን ነገር በማርትሬዛ ብር እናደርግ የሚል ነገር አምጥተው ያስፋፉት ነገር ነው። ይህንን ግን አጼ ምኒልክ ከአጭር ጊዜ በኋላ የራሳቸውን ልክ በማር ትሬዛ መልክ የሆነውን እሷ የሀዘን ምልክት ለማሳየት ባሏ ስለሞተባት ሻሻ አድርጋ ነበረ። በዛ አቅጣጫ ለሆን አጼ ምኒልክም ሻሻ ሱር ነበረ ራሳ በራ ስለነበሩ በዛ መልክ ያቀረቡትና ያስተዋወቁት ነው። አጼ ምኒልክ ከአሞሌ ጨውና ከማሪያ ትሬዛ መገበያ ያበረ በኋላ የራሳቸውን ብር አሳትመዋል። እንዲህም ሲባል ተገጥሞላቸዋል ልመደው መሸከም አሞሌ ማንከብከብ፣ ሲወዘውዘኝ እምዬ ሚኒሊክ ብር አሰራልኝ። አጋሰስ መጋዣ አህያ እንዳንጭን፣ ፈረንጅ በጥበቡም እንዳይኮራብን፣ እምዬ ሚኒሊክ ሰራልን ብሩን። ከገበያ ውጡ ጥይትና ጨው፣ የፈረንጆቹን ብር ሰራባ ዳኘው። ዝቀስጠኝና አሽከርህ ልግበር ዳኘው፣ ካስነጠርከው ካሰራኸው ብር የታሪክ አዋቂው አቶ ኃይለ መለኮት ታግዘው በመቀጠል ዳግማዊ ያፄ ሚኒሊክ ከረዥም ጊዜ በኋላ ሳንቲም አትሟል። ይህንን እንግዲህ ስንናገር ግን የሀረር ሙስሊም ሱልጣኔት ሳንቲሞች ያትም እንደነበረ ሳንዘነጋ ነው። ይሄ በሜዲቪየል ፔሪድ አካባቢ ወይም በመካከለኛው ዘመን በምንለው አካባቢ በሀረር ከተማ አካባቢ እንዲሁ ሳንቲሞች ለመገበያነት ተመርተው ይውሉ ነበረ። ማሪያ ቴሬዛ ታለር በኢትዮጵያ ውስጥ በተለያየ መልኩ በታሪካችን ውስጥ የተነሱበት ሁኔታም አለ። እንግዲህ ማሪያ ቴሬዛ ታለር በሰሜን አፍሪካ፣ በሂጃዝ የምንለው የአሁኑ ሳውዲ አረቢያ በየመን በኬንያ በሶማሊያ በስፋት ጥቅም ላይ የዋለ ገንዘብ ስለነበረ በተለይ በቀይ ባህር አካባቢ የንግድ ልውውጥ የሚያደርጉ ነጋዴዎች ካለ ማሪያ ቴሬዛ መገበያየትን አይፈቅዱም ነበር እንግዲህ ማሪያ ቴሬዛ ማና ለሚለው ማሪያ ቴሬዛ የኦስትሪያ ሃንጋሪና ቦሄሚያ የሚ ሰባት አርባ እስከ አስራ ሰባት ሰማንያ ዓመተ ምህረት የመራች ሴት ናት። እንግዲህ ይህንን የዛን ዘመን የታተመን ሳንቲም ነው። በዚህ በአረቡ ዓለምም በአፍሪካ ቀንድም ከፍተኛ ተቀባይነትን ያገኘው ከዚህ ታለር ከሚለው ማሪያ ቴሬዛ ታለር ኤምቲቲ ነው የሚባለው በአህጽሮተ ቃል ሲጠራ። ዳለር የሚለው ወይም ዶላር የሚለው ቃልም የመጣው በነገራችን ላይ በንግስተ ነገስታት ዘውዲቱ ዘመነ መንግስት የታተመው የወረቀት ብር ታለር ነበር የሚለው ከጀርባው ከዚህ ከማሪያ ቴሬዛ ታለር ስያሜውን ወስዶ ማለት ነው። ልክ አሁን ዶላር እንደምንለው ነው። ዶላርም የሚለው ቃሉ ከዛ ነው የመጣው። ስለዚህ ይህ የማሪያ ቴሬዛ ታለር በቀይ ባህር መስመር ከኤሽያ ጋር በሚደረገው የንግድ ልውውጥ ላይ ከፍተኛ ሚና ነበረው። በተለይ በኢትዮጵያ ውስጥ ለረዥም ጊዜ ግልጋሎት ላይ የዋለ ነው። ማርትሬዛ በሚል አጭር የመህጻረ ቃል ነው የምንጠራው ይህንን በእያሱ ሁለተኛው ዘመን እንግዲህ እያሱ በአውሮፓውያን አቆጣጠር ከአስራ ሰባት ሰላሳ እስከ አስራ ሰባት ሀምሳ አምስት ዓመተ ምህረት የኖረ ነው። በአስራ ሰባት ሰማንያ የታተመውን በስፋት በዓለም ላይ የተሰራጨው የማሪያ ቴሬዛ ታለር ሳንቲም ከመምጣቱ በፊት በአስራ ሰባት አርባ አንድ ዓመተ ምህረት የታተመውን ያየ የመጀመሪያውም ማሪያ ቴሬዛ ወይም ማር ቴሬዛ የምንለው ሳንቲም ኢትዮጵያ ውስጥ ያረፈው በጎንደር ዘመነ መንግስት የምንለው ወይም ጎንደሪያን ፔሬድ በምንለው ወቅት ነው። ጆሴፍ ካልመር እና ሉድዊግ ሂዩን የሚባሉ ሰዎች በጀርመንኛ አቢሲኒያን ብለው በጻፉት መጽሐፍ በዓለም ላይ ከተመረተው ማሪያ ቴሬዛ ታለር እንግዲህ በአረቡ ዓለም በኤሽያም በተለያዩ የካረቢያን ሀገሮች ከደቡብ ላቲን አሜሪካ ድረስ ከሄደው ሳንቲም ውስጥ ሀያ ፐርሰንቱ ወይም ደግሞ ሁለት መቶ አርባ አምስት ሚሊዮን ሳንቲሞች ኢትዮጵያ ውስጥ ነው የነበሩት ሲሉ እንግዲህ ኢትዮጵያ ምን ያህል ይህንን ገንዘብ ይዛው እንደነበረ የምናይበት ነው። እንግዲህ በታሪካችን ውስጥ ደግሞ አሰብ ወደ በማሪያ ቴሬዛ ታለር በሶስት ሺ አንድ መቶ ማሪያ ቴሬዛ ታለር እንደተሸጠ ከዚህ ቀደም ተናግሬያለሁ። አጼ ቴዎድሮስን ለመውጋት መቅደላ ድረስ የመጣው ጀነራል ናፒየር ወደ ኢትዮጵያ ከመምጣቱ በፊት ብዛት ያላቸውን የማሪያ ቴሬዛ ታለሮች ነው ሰብስቦ የመጣው። ይህም እንግዲህ መንገድ ለሚመሩ ሰዎች እንደሌሎችም ክፍያ አገልግሎት የሚውሉ ሳንቲሞችን ማለት ነው። ስለዚህ ከቆይታ በኋላ ይህንን ሳንቲም ከገበያ ውጭ ለማድረግ አጼ ምኒልክ በራሳቸው ምስል የተሰራ ሳንቲም አምርተዋል። እነዚህ ብር፣ ግርሽ፣ አላድ፣ ተምን የምንላቸው ማለት ነው። ያ ሲሰራ ነው እንግዲህ ፈረንጅ በጥበቡም እንዳይኮራብን እምዬ የሚኒሊክ ሰራልን ብሩን የተባለው እና ማሪያ ቴሬዛ ታለር ከኢትዮጵያውያን አሁን ድረስ በተለያዩ የሀገሪቱ በጎንደር፣ በትግራይ፣ በወሎ፣ በጎጃም አካባቢዎች፣ እንዲሁም በዚህ በሸዋ በአንዳንድ የደቡብ ምዕራብ ኢትዮጵያዎች በጅማ አካባቢ በብዛት ሰዎች በገጠሩ አካባቢ እንደ ጌጥ አሸንክታብ ላይ የሚደረግ ጌጥ አሁን እየተጠቀሙበት ነው። በገበያ ውስጥም አያገለግልም። በኦስትሪያ የንግሥት ማሪያ ትሬዛን የ300ኛ የልደት ቀን በማስመልከት ከጎርጎሮሳዊው መጋቢት 15 እስከ ህዳር 29 2017 ዓ ም ድረስ የሚዘልቅ ልዩ ልዩ አውደ ርዕዮችን፣ ቲያትሮችን በማዘጋጀት ንግስቲቱን በመዘከር ላይ ትገኛለች። አድማጮች፣ ቃለ ምልልስ የሰጡኝን በማመስገን ዝግጅቴን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።